ግጭት የነበረባቸው የኦሮሚያና የሶማሌ ክልል ድንበር አካባቢዎች ወደ ሰላምና መረጋጋት ተመልሰዋል ሲሉ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ተናገሩ። ጠቅላይ ሚኒስትሩ ዛሬ ለሀገር ውስጥ መገናኛ ብዙኃን የሰጡትን መግለጫ መነሻ ያደረገው ዘገባችን እስክንድር ፍሬው ተከታዩን አጠር ያለ ዘገባ ደርሶናል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ዛሬ ለሀገር ውስጥ የመገናኛ ብዙኃን የሰጡት መግለጫ ይህንኑ የሁለቱን ክልሎች የድንበር ግጭትና ሌሎች ወቅታዊ ሁኔታዎችን የተመለከቱ ጥያቄዎች የቀረቡበት ነው። በእነዚሁ የመገናኛ ብዙኃን የተጠቀሱት ጠቅላይ ሚኒስትሩ ከቀረቡላቸው ጥያቄዎች አንዱ በኦሮሚያና በሶማሌ ክልል የድንበር አካባቢዎች ያለው ሁኔታ እንደነበር ተመልክቷል። በሁለቱ ክልሎች ድንበር ያለው የጸጥታ ሁኔታ ወደ ነበረበት መመለሱን ነው ጠቅላይ ሚኒስትሩ የገለጹት። የግጭቱን መንሴና መፍትሄዎች በተመለከተም እየተሰራ መሆኑን አብራርተዋል። የመጀመሪያው ጉዳይ ሰላሙንና ጸጥታውን ማረጋጋት ነው። ከዚህ አኳያ በዚህ አካባቢ በአብዛኛው ማለት ይቻላል የመረጋጋትና የሰላም ሁኔታ ተፈጽሟል። በአጠቃላይ በሀገራችን ባሉ አካባቢዎች ላይ አሁን በደረስንበት ደረጃ አብዛኛው የሀገራችን ክፍል የተረጋጋና ሰላሙ የተረጋገጠበት ሁኔታ ደርሰናል። የኢትዮጵያ ብሔራዊ ደህንነት ምክር ቤት በቅርቡ ባደረገው ስብሰባ ችግሩን በዘላቂነት ለመፍታት የሚያስችል እቅድ አውጥቷል። በዚህም እቅድ መሰረት የዚህ ችግር እንዲፈታ ዋነኛው ተዋናይ የሆነውን ሕዝባችንን በሙሉ አቁም እንዲሳተፍ የማድረግ ነው። በግጭቱ ተሳታፊ የሆኑ ግለሰቦችን ተጠያቂ የማድረጉ ሂደት እንደሚቀጥልም ጠቅላይ ሚኒስትሩ ጠቅሰዋል። ተፈናቃዮችን ለመደገፍና ለማቋቋም እየተሰራ መሆኑንም አብራርተዋል። የተፈናቀሉ ዜጎቻችን በተመለከተ እንደሚታወቀው በዚህ ግጭት በመቶ ሺዎች የሚቆጠሩ ዜጎቻችን ተፈናቅለዋል። አንዳንዶቹ በጊዜያዊ መጠለያ ጣቢያ ሆነው መንግሥት በሚሰጣቸው ድጋፍ እየታገዙ እየቆዩ ነው ያሉት። በዘላቂነት እንዲቋቋሙ ለማድረግ አስቀድመን የህዝቡን ውይይትና ኮንፈረንሶች በሚቀጥለው ሳምንት ውስጥ እንደጨረስን በቋሚነት እንዲ አቋሙ ለማድረግ መንግስት በፌዴራል ደረጃ ግብረ ኃይል አቋቁሞ ከክልል መንግስታት ጋራ በቅንጅት እየሰራ ያለበት ሁኔታ አለ። ወደ ነበሩበት ሁኔታ እንዲመለሱ ለማድረግ መንግስት የተቻለውን ሁሉ የሚያደርግ መሆኑን በዚህ አጋጣሚ ለማረጋገጥ እፈልጋለሁ። የትውልደ ኢትዮጵያዊውን ባለሀብት የሼህ መሐመድ ሁሴን አሊ አሙዲንን ጉዳይ መንግስት በዲፕሎማሲያዊ መስመር እየተከታተለ መሆኑንም ጠቅላይ ሚኒስትሩ ገልጸዋል። ሳውዲ አረቢያ ሉዓላዊ ሀገር መሆኗን ግን አስታውሰዋል። በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ምላሽ ሰጥተዋል። በሌላ ዘገባ ልመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ